ዓለም አቀፉ የሰብአዊ መብቶች ተሟጋች ቡድን አምነስቲ ኢንተርናሽናል በመላው ዓለም ላሉ የሰብአዊ መብቶች ተሟጋቾች ምቹ ያልሆነና አስከፊ ያለውን ጊዜ የሚገልጽ ዘመቻ መጀመሩን አስታውቋል። ቡድኑ ይህ ጠንካራ ዘመቻ የተባበሩት መንግስታት ድርጅት ለሰብአዊ መብቶች መከበር የደነገገውን ውሳኔ መንግስታት ሁሉ እንዲያከብሩት ግፊት ይሰጣል ብሏል። ሄንሪ ሪጅዌል ከለንደን ዘገባ አጠናቅሯል። አዲሱ አበባ ያቀርበዋል። በአምነስቲ ዘገባ መሰረት በሰብአዊ መብት አስከባሪዎች ላይ የሚደርሰው ጥቃት ጫፍ ደርሷል። ፍሮንት ላይን ዲፌንደርስ በመባል የሚታወቀው ድርጅት ግንባር ቀደም የተከራካሪዎች ቡድን እንደማለት ነው። እንደ አውሮፓ አቆጣጠር በ2015 ከነበረው የ156 ሰዎች ሞት ጋር ሲነጻጸር ባለፈው 2016 ዓ ም 281 ሰዎች ሰብአዊ መብት በማስከበር ተግባር ላይ እንዳሉ መሞታቸውን ገልጠዋል። እኛና እነሱ በሚለው በወቅቱ የጥላቻ አነጋገር ላይ የተመሠረተ ይህ አይነቱ የአደባባይ ግድያ እንዲቆም በጥብቅ እንጠይቃለን። በመላው ዓለም ያሉ ባለሥልጣናትም ይህ ጥቃት በአስቸኳይ እንዲቆም ማድረግ ይኖርባቸዋል። አምነስቲ እንደሚለው ሩሲያ ውስጥ ለምሳሌ መንግሥታዊ ያልሆኑ ድርጅቶችን በመዝጋት በሰብአዊ መብት አስከባሪዎች ላይ የሚካሄደው ግድያ እየተባባሰ ሄዷል። ተቃዋሚዎች በዚህ ወር መጀመሪያ ገደማ በቭላዲሚር ፑቲን ላይ የተካሄዱትን የሰላማዊ ሰልፎች መታሰቢያ ዓመት አክብረዋል። በዚህም አያሌ የመብት ተከራካሪዎች ናቸው ለእስር የተዳረጉት። ይነካኩንና ወዳልተፈለገ ከባድ ትንቅንቅ ውስጥ ያስገቡናል። በዚህም የሩሲያ ሕግም እርባናቢስ እንደሆነ ያሳዩናል። በሌሎች አገሮችም ሰብአዊ መብት ታጋዮችን ለማጥቃት ይኸው አካሄድ እየተለመደና እየተሰራበት መሆኑን አምነስቲ አመልክቷል። ባለፈው ሳምንት ብቻ ሃንጋሪያ የሩሲያ አይነት ሕግ ስራ ላይ ያውላለች። ያም ማህበራት እንዳይመሰረቱ በውጭ እርዳታ የሚቋቋሙ የሰብአዊ መብት አስከባሪ ድርጅቶች ችግር ላይ እንዲወድቁ ማለት ነው። ቱርክም በተመሳሳይ ካለፈው ዓመት የመፈንቅለ መንግሥት ሙከራ መክሸፍ ወዲህ በመብት ረገጣ ትከሰሳለች። በብዙ ሺህ የሚቆጠሩ ሠራተኞች ናቸው ከሥራ ገበታቸው የተባረሩ። አንካራ ሁሉም በመፈንቅለ መንግሥቱ ሙከራ እጃቸው አለበት ባይ ነች። የሰብዓዊ መብት አስከባሪዎች በማኅበራዊ ድረገጽ ሳይቀር ይዋከባሉ። በልዩ ልዩ መሣሪያዎቻቸው የግንኙነት መስመሮች ላይም አደጋ ይጣላል። በሽብርተኝነት ይከሰሳሉ። ወንጀለኞች ተደርገው ይፈረጃሉ። የመጥፎ ስነ ምግባር አራማጆች ተደርገው ይታያሉ። አምነስቲ ይህ ለሰብዓዊ መብት አስከባሪዎች ጥበቃ የተጀመረው ዘመቻ ፍሬ አፍርቶ ለነፃ ማኅበረሰብ ምስረታ መሰረት እንደሚሆን ተስፋ ተደርጓል።